ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችው የማክሰኞ ሐምሌ 15 2006 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ በምሽቱ ዝግጅት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአሳለፍነው ሳምንት ለጋዜጠኞች በሰጡት መግለጫ በሽብር ተግባር ውስጥ የተገኙ ግለሰቦች በሙያም ሆነ በዜግነት ምክንያት ከተጠያቂነት አያመልጡም ሲሉ ተናግረዋል። አጠቃላይ መረቡ መበጣጠስ ያለበት በመሆኑ ይሄን መረብ የሚደርስበት ጫፍ እየደረስን መበጣጠስ ነው ዋናው ስራችን። መንግስቱን የሚቃወሙ ፓርቲዎች በፍርድ ቤት ጥፋተኛ ባልተባሉ ሰዎች ላይ የወንጀለኝነት የቅድመ ግምት ያሳለፈ ንግግር በመገናኛ ብዙኃን ማድረግ ተገቢ አይደለም ሲሉ የጠቅላይ ሚኒስትሩን ንግግር ነቅፈዋል። ከተቃዋሚ ፓርቲዎች ጀርባ ብለው የሚሉን ነገር እኛ አይገባልም። ኢህአዴግስ ውስጥ አሁን እነሱ በሚሉት ቋንቋን እንኳን ሽብርተኛ እንበል ኢህአዴግስ ውስጥ ላለመኖሩ እርግጠኛ ናቸው እኚህ ኤክስሬ አላቸው። በሌሎች ዜናዎች የዓለም የኤድስ ጉባኤው እሁድ ዕለት በአውስትራሊያ ተጀምሯል። የጉባኤውን ድባብ እናስቃኛችኋለን። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። ለምሽቱ ዜናዎች ቆንጅታዬ፣ ጤና ይስጥልኝ። እንደምናመሻችሁ ሁለት የኬንያ ወታደራዊ ጀቶች ሶማሊያ ውስጥ ከኪሲማዮ አንድ መቶ ሀያ ኪሎ ሜትር ርቀት ላይ በምትገኝ ጂሊብ የሚሏት ቁልፍ ከተማ ሁለት የአልሸባብ ካምፖችን መደብደባቸውን እማኞች ለአሜሪካ ድምጽ የሶማልኛ ቋንቋ ክፍል ገልጸዋል። የመጀመሪያው የቦምብ ጥቃት ኢላማ ያደረገው ጂሊብ ከተማ ዳር ላይ ያለ የፍተሻ ኬላ አጠገብ ሲሆን ሁለት የአልሸባብ ተዋጊዎችን ጨምሮ አራት ሰዎች ቆስለዋል ሲሉ ምንጮቹ አመልክተዋል። ሁለተኛው ጥቃት ኢላማ ያደረገው ደግሞ ከጂሊብ በስተ ምዕራብ አልሸባብ የውጊያ ተሽከርካሪዎቹን የሚያቆምበት ግቢ ውስጥ መሆኑ ተገልጿል። በዚህኛው ጥቃት በሰው ላይ ስለደረሰ ጉዳት የታወቀ ነገር የለም። የኬንያ ጀቶች አካባቢውን ሲደበድቡ ይህ የዛሬው በአምስት ቀናት ውስጥ አምስተኛ ጊዜ መሆኑ ነው። የአልሸባብ ሸማቂዎች በኬንያ ጀቶች ላይ ጸረ አውሮፕላን ሚሳይሎችን መተኮሳቸውም አብሮ ተዘግቧል። የናይጄሪያ ፕሬዚደንት ጉድለክ ጆናታን ጽንፈኛ እስላማዊ ቡድን ቦኮ ሀራም ከጠለፋቸው ከሁለት መቶ በላይ ከሚሆኑት ልጃገረዶች ወላጆች ጋር ከአንዳንዶቹ ጋር ለመጀመሪያ ጊዜ ተገናኝተው ተነጋገሩ። ዛሬ አቡጃ ላይ በሚገኘው ቤተ መንግስት በዝግ በተካሄደው ስብሰባ ከአንድ መቶ ሀምሳ የሚበልጡ ሰዎች መካፈላቸው ተገልጿል። የተጠለፉት ልጃገረዶች መኖሪያ ቺቦ ማህበረሰብ ቺቦ የምትባለው ከተማ የማህበረሰብ መሪዎችና ከጠለፋ ከጠላፊዎቻቸው እጅ ካመለጡት መካከል አንዳንዶቹ ልጃገረዶች በስብሰባው ላይ መገኘታቸው ታውቋል። ይህ ስብሰባ ከመካሄዱ አስቀድሞ ተጠርጣሪ የቦኮ ሀራም አጥቂዎች ዳምባው ዳምባዎ የምትባል ከተማን አጥቅተው በርካታ ሰዎች መገደላቸው ታውቋል። የናይጀሪያ የዜና ዘገባዎች እንዳወሩት ቦኮ ሀራም ባለፈው አርብ ጥቃቱን ባካሄደበት ወቅት እዚያቸው ከተማ ባንዲራውን አብ ለብልቧል። መቆጣጠሩን ለማሳየት መሆኑ ነው። የናይጄሪያ ወታደራዊ ባለስልጣናት ግን የለም፣ ቦኮሀራም ከተማዋን አልያዘም በማለት አስተባብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በእስራኤል እና በሃማስ መካከል የተያያዘውን ውጊያ ለማስቆም ስለሚቻልበት መንገድ ካይሮ ላይ ከባለስልጣናት ጋር መነጋገራቸውን ቀጥለዋል። ከሁለት ሳምንታት በፊት የተጀመረው ውጊያ ዛሬ ማክሰኞም ጋብ የማለት ፍንጭ እንኳን አላሳየም። የእስራኤል አውሮፕላኖች በጋዛ ሰርጥ በተደጋጋሚ ጥቃት አድርሰው ቢያንስ አስር ሰው የገደሉ ሲሆን ከጋዛ በኩል ደግሞ ሮኬቶች ወደ እስራኤል መተኮሳቸውን ቀጥለዋል። ዛሬ ጠዋት ሚስተር ኬሪ ከፍልስጤም የደህንነት ሹም ማጂድ ፋራጅ ጋር ከተነጋገሩ በኋላ ከግብጽ የውጭ ጉዳይ ሚኒስትር ሳማ ሹክሪ ጋርም መነጋገራቸው ታውቋል። ሚስተር ኬሪና ሚስተር ሹክሪ ሁለቱም ፍላጎታቸው ተኩስ አቁም ማዋዋል ብቻ ላይ የሚቆም ሳይሆን ሰፋ አድርጎ የእስራኤልና የፍልስጤሞች የሰላም ሂደትን ማንቀሳቀስ መሆኑን አመልክተዋል። ሁለቱ ወገኖች በአስቸኳይ ግጭቱን አቁመው ያለምንም ቅድመ ሁኔታ ድርድር እንዲጀምሩ ያሳሰቡት ሚስተር ባን ወደ እስራኤል ተጉዘው ከጠቅላይ ሚኒስትር ቤንጃሚን ነተንያሁ ጋር ይነጋገራሉ። ከፍልስጤማውያን ባለስልጣናት ጋር ለመወያየት ደግሞ ወደ ዌስት ባንክ ይሄዳሉ ተብሏል። በመጨረሻም ዩክሬን ውስጥ የወደቀው የማሌዥያው አየር መንገድ አውሮፕላን ተሳፋሪዎች የነበሩትን ወደ ሶስት መቶ የሚጠጉ ሰዎች አስከሬኖች የጫነው ባቡር በመንግስቱ ቁጥጥር ስር ወደምትገኘው ምስራቃዊት ከተማ ሀራኪቭ የምትባለው ጋር ደርሷል። ባቡሩ ዛሬ ከተማዋ የገባው በአፍቃሪ ሩሲያ አማጽያን እጅ ካለችው ቶሬዝ ከምትባል ከተማ ተነስቶ ነው። አስከሬኖቹ በአውሮፕላኑ አደጋ ከሁሉም የሚበዙትን ዜጎቹ አላጣችው ለኔዘርላንድስ እንደሚሰጡ ተገልጿል። የኔዘርላንድስ ጠቅላይ ሚኒስትር ማርክ ሩት ዛሬ ሲናገሩ አስከሬኑን በአውሮፕላን ተጭኖ በአፋጣኝ ከዩክሬን ለቆ ኔዘርላንድስ ይገባል ብለን ተስፋ እናደርጋለን ብለዋል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በሽብር ተግባር ውስጥ ሲሳተፉ የሚያዙ ግለሰቦች በሙያም ሆነ በዜግነት ከተጠያቂነት አያመልጡም ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናግረዋል። ሰሞኑን ለሀገር ውስጥና ለውጭ ሀገር ጋዜጠኞች መግለጫ የሰጡት ጠቅላይ ሚኒስትር ኢትዮጵያን ለማተረማመስ ከኤርትራ ጀምሮ የተያዘ የሽብር መረብ አለ ሲሉ ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል። ጠቅላይ ሚኒስትር ሀይለማርያም ደሳለኝ ሰሞኑን ለሀገር ውስጥና ለውጭ ሀገር ጋዜጠኞች የሰጡት መግለጫ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች የተዳሰሱበት ነው። በቅርቡ ከየመን ተላልፈው የተሰጡት የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌና እርሳቸው ከሚመሩት ድርጅት ጋር ግንኙነት አላቸው በሚል የታሰሩት በሀገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲ አመራሮች ጉዳይ ከተነሱት ፖለቲካዊ ጉዳዮች መካከል ናቸው። ጠቅላይ ሚኒስትሩ በሰጡት ምላሽ ከዚህ በፊት በመንግስታቸው የተሰጡ መግለጫዎችን አጠናክረዋል። ታሳሪዎቹ በሀገር ውስጥ የሚንቀሳቀሱ የፖለቲካ ፓርቲ መሪዎች በህጋዊ መንገድ በተደራጁ ፓርቲዎች ውስጥ ተሸሽገው ከሽብርተኛ ድርጅቶች ጋር ግንኙነት ሲያደርጉ መቆየታቸውን የጠቀሱት ኢትዮጵያን ለማተራመስ ከኤርትራ ተነስቶ እስከ ሶማሊያ፣ ሱዳንና ኬንያ ድረስ የተዘረጋ የሽብር መረብ መኖሩን ጠቅላይ ሚኒስትሩ በድጋሚ አስታውሰዋል። ወቅታዊው ጉዳይ መታየት ያለበትም ይህንን መረብ ለመበጣጠስ እየተሰራ ካለው ስራ አንጻር መሆኑን ተናግረዋል። አጠቃላይ መረቡ መበጣጠስ ያለበት በመሆኑ ይሄን መረብ የሚደርስበት ጫፍ እየደረስን መበጣጠስ ነው ዋናው ስራችን። ስለዚህ ከፖለቲካ ፓርቲዎች ውስጥ ተሸሽጎ መኖር ከዚህ መረብ ውስጥ እስከተገናኙ ድረስ የማያድን እንደሆነ በጋዜጠኝነት ሂሳብ ወይም ደግሞ እዚህ መረብ ውስጥ ከገቡ በኋላ ወዲያው ብሎገር ነኝ ብሎ ራሱን የሆነ ስም ሰጥቶ የዚህ መረብ ተዋናኒ የሆነ ማንም አካል ሊያመልጥ እንደማይችል ስለዚህ በአጠቃላይ እኛ የምናየው የሽብርተኝነትን መረብ በየትኛው መንገድ ቢሆን የመበጣጠስ ስራ መስራት እንዳለብን ይሄ ደግሞ የመንግስት ህገ መንግስታዊና ለህዝቡ የሰጠው ኃላፊነት እንደሆነ ተረድተን እየሰራን ያለንበት እንደሆነና በዚህ አጠቃላይ ማዕቀፍ ውስጥ መታየት አለበት የሚል እምነት ነው ያለኝ። በየትኛውም ሙያ ውስጥ መገኘትና ዜግነትን መቀየርም ከተጠያቂነት አያድንም ሲሉ ጠቅላይ ሚኒስትሩ አስጠንቅቀዋል። ዜግነታቸውን የቀየሩም ቢሆን የኢትዮጵያ ዜጎችም ቢሆኑ በዚህ መረብ ውስጥ የተሳተፉ አካላት በሙሉ ተጠያቂ የሚሆኑበት ሁኔታ ይኖራል ማለት ነው። ስለዚህ የዜግነት ጉዳይ እዚህ ውስጥ ጥያቄ ሊገባ አይችልም። ሽብርተኝነት ዓለም አቀፍ ወንጀል ነው። ሽብርተኝነት ዓለም አቀፍ ወንጀል እንደመሆኑ መጠን ዓለም አቀፍ መረብም አለው። ስለዚህ በዚህ መረብ ውስጥ ተሳስሮ የሚመጣ እስከሆነ ድረስ የዜግነት ጉዳይ በሽብርተኝነት ጉዳይ ብዙም ትርጉም የሚሰጠው አይደለም። ዋናው ጉዳይ በሽብሩ ተግባር ውስጥ ተሳትፏል አልተሳተፈም የሚል ጉዳይ ብቻ ነው መስፈርቱ። ስለዚህ ትውልድ ኢትዮጵያውያን የሆኑ የሌላ ሀገር ዜጎችም ሊሆኑ ይችላሉ። ኢትዮጵያውያንም ሆነው ውጭ ሀገር የሚኖሩ ሊሆኑ ይችላሉ። ኢትዮጵያውያንም ሆነው ሀገር ውስጥ የሚኖሩም ሊሆኑ ይችላሉ። ማንም አካል በዚህ የሽብር ተግባርና መረብ ውስጥ የተሳተፈ አካል እስከሆነ ድረስ የኢትዮጵያ መንግስት የአገሩን ሕዝብ ሰላምና ደህንነት ለማስጠበቅ ካለው ኃላፊነት አንጻር እና ሕገ መንግስታዊ ግዴታ አንጻር ስራውን በአግባቡ የሚያከናውነው ይሆናል። ይሄ ትግል አሁን በተደረገው መንገድ የሚቀጥል እንደዚሁም ደግሞ ለነገም በጥንቃቄና በዝግጁነት የምንሰራው ስራ እንደሆነ ግንዛቤ እንዲያዝ ለማለት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚሁ ማብራሪያቸው ከሽብር ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች ጉዳይ ከዲሞክራሲ ስርዓት ግንባታው ጋር ግንኙነት የለውም ብለዋል። መንግስታቸው ህገ መንግስቱን አክብረው ከሚንቀሳቀሱ ፓርቲዎች ጋር እንደሚሰራም ገልጸዋል። ኢኮኖሚያዊ፣ ማህበራዊና አካባቢያዊ የጸጥታ ጉዳዮችንም ዳሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተያያዘ ዜና በፍርድ ቤት ጥፋተኛ ባልተባሉ ሰዎች ላይ በመገናኛ ብዙሃን የጥፋተኝነት አስተያየት መስጠት ተገቢ አይደለም ሲሉ የተቃዋሚ ፓርቲዎች የጠቅላይ ሚኒስትሩ ንግግር ተቃውመዋል። የጸረ ሽብር ህጉ በፓርላማ የወጣ ቢሆንም በህጋዊ መሰረት እስኪሰረዝ ድረስ እንደሚያከብሩት የገለጹት የተቃዋሚ ፓርቲዎች በአፈጻጽሙ ያላቸውን ቅሬታ አስምረውበታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን የሰጡትን አስተያየት መነሻ በማድረግ የተቃዋሚ ፓርቲዎቹን ያነጋግራቸው እስክንድር ፍሬው ተከታዩን ልኳል። ሰሞኑን በሰጡት መግለጫ ኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮችን የዳሰሱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሽብር ተጠረጥረው ስለታሰሩ ሰዎችም ጠቅሰዋል። በህጋዊነት ተመዝግበው በሚንቀሳቀሱ ፓርቲዎች ውስጥ ተሸሽገው ከሽብርተኛ ድርጅቶች ጋር ግንኙነት እንዳላቸው የተጠረጠሩ መሆናቸውን የተናገሩት፣ እርምጃውም ምንም አይነት ሽፋን ከተጠያቂነት የማያድን መሆኑን ያመላከተ መሆኑን አስረድተዋል። በጠቅላይ ሚኒስትሩ ማብራሪያ ላይ አስተያየት የሰጡ የተቃዋሚ ፓርቲ መሪዎች ቅሬታቸውን ገልጸዋል። የጠቅላይ ሚኒስትሩ ማብራሪያ በፍርድ ቤት ጥፋተኛ ባልተባሉ ሰዎች ላይ አስተያየት የሰጠ መሆኑን የተናገሩት የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር ግዛቸው ሽፈራው ናቸው። መጀመሪያ ከህግ አካሄዱ ትክክል ነው ወይ ነው። እነዚህ ሰዎች ሊጠረጠሩ ይችላሉ፣ ግን ጥርጣሬው ናቸው ማለት አይደለም። በመንግስትም በኩል ሆነ በፍትህ አካላቱ እኔ እዚ ላይ ማስምር የምፈልገው አንድን ዜጋ በጥርጣሬ በፖለቲካ ፓርቲዎችም ወይንም በሚዲያ ስር ተከልለው ከሽብርተኞች ጋር ግንኙነት ጋር አድርገዋል የሚለው ነገር ማስረጃው ነው የሚወስነው እንጂ አንድ የመንግስት ሹም ወይም ጠቅላይ ሚኒስትሩ ወይም ሌላ ናቸው ማለቱ ትክክል አይደለም። ይሄ የፍርድ ቤት ውሳኔ መሆን ነው ያለበት። ነው እዚህ ላይ ነው የኛ እንትን እና በማስረጃ ሳይኖራቸው እንደዚሁ ፖለቲካዊ በሆነ ሁኔታ ማድረጉ ትክክል አይደለም ነው። የጸረ ሽብር ህጉ በፓርላማ በመውጣቱ ሁሉንም እንደሚገዛ ያስታወሱት አቶ ገዛቸው አተገባበሩ ላይ ግን ቅሬታቸውን በመሰረቱ ማንኛውም አዋጆን የወጣን ህግ እንደ ሀገሪቱ ሁኔታ ማክበር አለብን። እሱ የህጉን ማሰረዝ ነ እንጂ እሱን መተላለፍ አይቻልም። ምክንያቱም የሀገሪቱ ህግ ሆኖ ወጥቷል። ነገር ግን በእኛ አመለካከት ይሄ ሕግ የፖለቲካ መሳሪያ ወይም ከገዢው ፓርቲ የተለየ ሀሳብ ያላቸውን ፓርቲዎችና ጠንከር ያሉ ፓርቲዎችና ዜጎችን ለማፈን ስራቸውን ለማስቀም የተደረገ ብለን የሚል እምነት አለን። ሌላው አስተያየት ሰጪ የመድረክ ዋና ጸሐፊና የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር የቀድሞ የፓርላማ አባል ገብሩ ገብረ ማርያም ናቸው። ይህንኑ የፓርላማ ቆይታቸውን በማስታወስ ጠቅላይ ሚኒስትሩን የቀድሞ ባልደረባዬ ሲሉ የገለጹት አቶ ገብሩ ተመሳሳይ ቅሬታ አንጸባርቀዋል። የተሳሳተ መልስ ነው የሰጡት። በጣም አዝናለሁኝ። እኚህ ሰው በአካደሚክ እውቀታቸው የተከበሩ ሰው ናቸው። ነገር ግን አወዛጋቢ በሆነ ፖለቲካ ውስጥ በተለይም በዚህ ወቅት ከተቃዋሚ ፓርቲዎች ጀርባ ብለው የሚሉን ነገር እኛ አይገባንም። ኢህአዴግስ ውስጥ አሁን እነሱ በሚሉት ቋንቋ እንኳን ሽብርተኛ እንበል፣ ኢህአዴግስ ውስጥ ላለመኖሩ እርግጠኛ ናቸው እኚህ ሰው ኤክስሬ ያላቸው እና በሰላማዊ መንገድ ሀገር ውስጥ የሚንቀሳቀሱት ፓርቲዎች ውስጥ ብቻ ማለት ይቻላል እነሱ በሚሰጡት ዲፊኒሽን ኦፍ መግለጫ እንኳን ብንወስድ እንዲሁ ዝም ብሎ መፈረጅ አግባብነት የሌለው ነገር ነው። እኔ በጣም አዝናኝ። የቀድሞ የስራ ባልደረባዬ እንዲህ አይነት ቋንቋ ሲናገሩ ልብ የሚሰብር ነገር ነው። እኛ ኮ በሰላማዊና በሰላማዊ መንገድ ብቻ እንደምንታገል ባለፉት አመታት አረጋግጠንላቸው ጠቅላይ ሚኒስትር ኃይለ ማርያም በሰሞኑ ማብራሪያቸው ኢትዮጵያን ለማተራመስ ከኤርትራ ተነስቶ እስከ ሶማሊያ ሱዳንና ኬንያ ድረስ የተዘረጋ የሽብር መረብ መኖሩን አስታውሰዋል። ወቅታዊው ጉዳይ መታየት ያለበትም ይህንኑ መረብ ለመበጣጠስ እየተሰራ ካለው ሥራ አንጻር መሆኑን ተናግረዋል። በየትኛውም ሙያና ፓርቲ ውስጥ መገኘትም ከተጠያቂነት አያድንም ሲሉ አስጠንቅቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባዎቹ እናመሰግናለን። አሁን ከምሽቱ አንድ ሰዓት ከ14 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ እንዲሁም በናይልሳት ታገኙናላችሁ። ተከታዩ ዘገባ የአፍሪካ ህብረት በስልጣን ላይ የሚገኙ ባለስልጣናት እንዳይከሰሱ ውሳኔ አሳልፏል። ይህ ውሳኔ ደግሞ በሌሎች ተቀባይነት እንዲያገኝ ጥረት ይዟል። ዝርዝሩን ትዝታ በላቸው ይዛለች። የአፍሪቃ ህብረት ኮሚሽን ረዳት ሊቀመንበር ኤራስተስ ሟንቻ የአፍሪቃ መሪዎች ስለ አህጉሪቱ የወደፊት መዋለ ንዋይ ምደባ፣ ስለ ሰላምና ደህንነቷ ከፕሬዝደንት ኦባማ ጋር ለመነጋገር በጉጉት ይጠባበቃሉ ብለዋል። የመሪዎቹ ጉባኤ የፊታችን ሐምሌ 28ና 29 በዋሽንግተን ዲሲ ሊካሄድ ነው የታቀደው። ጉባኤው በዓለም ታላቋ ኢኮኖሚ ከሆነችው ዩናይትድ ስቴትስ ጋር ትብብርን ለማሻሻል ትልቅ ዕድል ነው ብለዋል። አፍሪቃና ዩናይትድ ስቴትስ በውርስም ሆነ በትብብር በብዙ መስኮች የሚጋሯቸው አሉ። እንደምታውቀው ብዙ የአፍሪቃ ዝርያ ያላቸው ሕዝቦች ዩናይትድ ስቴትስ ውስጥ ይኖራሉ። ስለዚህ በትብብር ረገድ አዲስ እርምጃ መውሰድ ለአፍሪቃ ጥሩ አጋጣሚ ነው። ፕሬዚደንት ኦባማ እና የአያሌ የአፍሪቃ ርዕሳነ ብሔር የሚሳተፉበት የመሪዎች ጉባኤ የሁለቱን አገሮች ህዝቦች ያቀራርባል። የአፍሪቃ ህብረት በበኩሉ ጉባኤው ቁልፍ በሆኑ ጉዳዮች ማለትም በመዋለንዋይ ምደባና በሰላምና ጸጥታ ላይ እንዲያተኩር የበኩሉን ያደርጋል ብለዋል። አፍሪቃ ከሌሎች የዓለም ክልሎች ለምሳሌ ከአውሮፓ ከኤሲያ፣ እንዲሁም ከላቲን አሜሪካ ጋር ስትራቴጂያዊ ሽርክና እንዳላት እና መጪው ጉባኤ ተመሳሳይ ግንኙነት ከአሜሪካ ጋር ለመፍጠር እንደሚረዳ ተናግረዋል። የአፍሪቃ ህብረት ኮሚሽን ረዳት ሊቀመንበር ረስተስ ሟንቻ ስልጣን ላይ ያለ የአፍሪቃ መሪ ከክስ ነጻ እንዲሆን ድርጅታቸው ያሳለፈውን ውሳኔም ደግፈው ተናግረዋል። የመብት ተሟጋች ድርጅቶችና ሌሎች ተቺዎች እንዲህ አይነቱ ውሳኔ ማናለብኝነትና አምባገነንነትን ለመዋጋት የሚካሄደውን ጥረት ይጻረራል በማለት ይተቻሉ። ሟንቻ ግን የአፍሪቃ ህብረት በዓለም ካለው አሰራር የተለየ እርምጃ አልወሰደም ብለዋል። ስልጣን ላይ ያለ መሪ ወይም አስተዳደር ከክስ ነጻ እንዲሆን የተወሰነው የአፍሪቃን ፍርድ ቤት ፍትህ መምሪያ አድርገን ነው። ፍርድ ቤቱ በህዝብ ጅምላ ፍጅት የተወነጀሉ መሪዎችን እንዲዳኝ ስልጣን ሲሰጠው ነው ውሳኔውን ያስተላለፈው። የአፍሪቃ ህብረት ውሳኔ ከሌሎች ብዙ አገሮች አይለይም ብለዋል። ስልጣን ላይ ባለህበት ጊዜ በወንጀል ተጠርጥረህ እንደሆነ አትከሰስም። ስልጣን ከለቀህ በኋላ በዚያ በተጠረጠርከው ወንጀል ትከሰሳለህ። የአፍሪቃ መሪዎች የዓለም አቀፍ ፍርድ ቤት አይሲሲ ከሌሎች የዓለም መሪዎች የበለጠ እነርሱን ኢላማ እንደሚያደርግ ያማርራሉ። ኤሲጄ ወይንም የአፍሪቃ ፍትህ ፍርድ ቤት የተመሠረተውም የአህጉሪቱን የመብት ጥሰቶችና የፍትህ ጉዳዮች ለመዳኘት ነው። የአፍሪቃ ህብረት በህዝብ ጅምላ ፍጅትና በሌሎች የሰብአዊ መብት ጥሰቶች ለተወነጀሉ የሀገሪቱ መሪዎች ያለመከሰስ መብት መስጠቱ የአይሲሲ ማለትም የዓለም አቀፍ ፍርድ ቤት ስልጣንን ላለመቀበል ነው የሚለውን ትችት ሟንቻ አይቀበሉም። በብዙ ሀገሮች መራዊ መንግስትና ስልጣን ላይ ያለ ስርዓት ጊዜው አብቅቶ ለሌላ እስከሚያስረክብ እንደማይከሰስ ተናግረዋል። ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ወደ ተከታዩ ዘገባችን ስናልፍ ሀያኛው የዓለም ኤድስ ጉባኤ በሐዘንና በከፍተኛ ተስፋ ከትናንት በስቲያ እሁድ በአውስትራሊያ ሜልበርን ከተማ ተከፍቷል። ጉባኤው በመክፈቻው ላይ በመጪዎቹ 15 ዓመታት ውስጥ ኤችአይቪን የማጥፋት ታላቅ የተባለ ግብም አስቀምጧል። ሰለሞን አባተ እዚያ የሚገኙ ዘጋቢዎችና ሌሎች ምንጮች ያሰፈሩትን መረጃ ተንተርሶ የሚከተለውን ዘገባ አጠናቅሯል። የዚህ ዓመት ዓለም አቀፍ የኤድስ ጉባኤ ግዙፍ የሚባሉ ግቦችን አስቀምጧል። አንዱም እጅግ የገዘፈ የተባለ መድረሻ በመጪዎቹ 15 ዓመታት ውስጥ ኤች አይቪን ከገጸ ምድር ማጥፋት ነው። ዓለም አቀፉ የኤድስ ጉባኤ እሁድ ሜልቦርን፣ አውስትራሊያ ላይ ሲከፈት የበረታ የሐዘን ድባብ ሰፍኖበት ነበር። የጸረ ኤችአይቪና ጸረ ኤድስ ፍልሚያ ዓለም አቀፍ ቤተሰብ ስድስት ውድ አባላቱን ባለፈው ሐሙስ ምስራቅ ዩክሬን ውስጥ ተመቶ በወደቀው የማሌዥያ መንገደኞች አይሮፕላን አደጋ ሳቢያ ድንገት አጥተዋል። ስድስት ተመራማሪዎችና ኤክስፐርቶች ከሟቾቹ 298 መንገደኞች መካከል ነበሩ። ለዘንድሮው የኤድስ ጉባኤ ይህ የከፋ መርዶ የበረታም የሐዘን ጅምር ነበር። በመጪው ሳምንት ውስጥ ባለፉት ከ12 ዓመታት ለበለጠ ጊዜ ዓለምን ሰቅዞ የያዛትን ደቂቅ ሕዋስ ምንነት ከእያንዳንዷ ንዑስ ማዕዘንና ክፍል ዙሪያ ገባዋን ይፈትሻል ተብሏል። ይህ ከ12 ሺህ በላይ የመላው ዓለም ልዑካን የተገኙበትና የሚመክሩበት ግዙፍ ጉባኤ ኤችአይቪን ለማምከንና መተላለፉን ለማስቆም እንዲሁም ኤድስን ለማከም የሚደረጉትን የሳይንስ ጥረቶች ኤች አይቪ ኤድስ በዓለም ዙሪያ ቤተሰቦችንና ማኅበረሰቦችን እንዴት እንደጎዳና እየጎዳ ስላለባቸው ሁኔታዎች ሰፋፊ ፍተሻዎችና ጥልቀት ያላቸው ውይይቶች በየመድረኩ ይካሄዳሉ። ጉባኤው ሜልቦርን ላይ ሲጀመር፣ ጉባኤውን አልመው ብዙ ዜናና ትምህርትም ሰንቀው የተነሱ ለጉባኤው ግን ሳይደርሱ እንደወጡ እስከወዲያኛው የቀሩትን መላው የጉባኤ ታዳሚ ለአንድ ደቂቃ በሐዘንና በትካዜ በጸጥታና በጥሞና አስቧቸዋል። በህሊናው ጸሎትን አድርሶላቸዋል። ይህ ነበር የመጀመሪያው የጉባኤው ክንዋኔ። እዚያው የምትገኘው ዘጋቢያችን አኒታ ፓወል እንዳለችው ሆላንዳዊውን መሪ አጥኚና ጠቢብ የኦኤ ፕላንዥን ጨምሮ በተመራማሪዎቹ መገደል የተሰማቸውን ጥልቅ መከፋት የዓለም አቀፉ የኤድስ መርሃ ግብር ፕሬዚደንት ፍራንሷዝ ባሬሱኔስ ገልጸዋል። ይህንን ጉባኤ ከዛሬው በተሻለ በተነቃቃ ሁኔታ የከፈትንባቸው ጊዜያት እንደነበሩ ብነግራችሁ ደስ ይለኛል። ባልደረቦቻችንና ጓደኞቻችንን ማጣታችን ያሳደረብንን ሐዘን ጥልቀት ለመግለጽ እጅግ አስቸጋሪ ነው። በዚህ ትርጉም አልባ አሳዛኝ አጋጣሚ ምክንያት የቤተሰቦቻቸውን አባላት አጥተው ከሚያዝኑ ባለም ዙሪያ ያሉ ሁሉ ጋር እኛም ዛሬ አብረን እያዘንን ነው። በሌላ በኩል ግን ኤች አይቪ በደማቸው ውስጥ የሚገኝ ልዑካንና ተሳታፊዎች ይህ ሐዘንና አደጋ የጉባኤውን ትኩረት ከግዙፉ ጉዳይ እንዳይሰርቅ ስጋታቸውን ገልጸዋል። ከነዚያ መካከል የኢንዶኔዥያ ኤች አይቪ በደማቸው ውስጥ የሚገኝ ሴቶች ኔትወርክ ወይም መረብ የቦርድ አባል አዩ ኦክታሪያኒ ይገኙበታል። ኤች አይቪ በደሜ ውስጥ ላለፉት አምስት ዓመታት አለ። እኔ ለኤች አይቪ የተጋለጥኩት መረጃ ስላልነበረኝ ነው። በእኔ የደረሰው በአካባቢያችንና በመላው ዓለምም እየደረሰ ካለው ሁኔታ ጋር ተመሳሳይ ነው። እኔ የመጣሁት በዓለም ግዙፍ ሙስልም ኅብረተሰብ ከሚገኝባት አገር ቢሆንም ያለንበት ሁኔታ ግን ከሌሎች የተለየን አያደርገንም። በዙሪያዬ ሂንዱዎች፣ ቡዲስቶች፣ ክርስቲያኖች የሆኑ እኩዮቻችን አብረውኝ አሉ። ሁላችንም ያለብን ችግር ተመሳሳይ ነው። ብዙዎቻችን ለኤችአይቪ የተጋለጥነው ራሳችንን የምንጠብቅበት መላ ስላልነበረን ነው። ኦክታሪያኒና ሌሎችም እንደርሳቸው ሁሉ ለኤችአይአይቪ የተጋለጡት በጸረ ኤድስ ትግሉ ውስጥ ያላቸው ቦታ ቁልፍ መሆኑን ይናገራሉ። የኤችአይቪ መፍትሄ ሳይንስ ብቻ አይደለም። ከኤች አይ ቪ ጋር በተያያዘው ማሸማቀቅ ወይንም ማግለል ምክንያት ኤች አይቪ በደማቸው ውስጥ የሚገኝ ሰዎችን ማካተት አስፈላጊ ነው። የአውስትራሊያ ጠቅላይ ሚኒስትር ቶኒ አበት ለጉባኤው በሳተላይት ንግግር አድርገዋል። 36 ዜጎቻቸውና ሌሎችም የአውስትራሊያን ነዋሪዎች ባለቁበት የበረራ ቁጥር ኤምኤች 17 ማሌዥያ የመንገደኞች አይሮፕላን አደጋ ምክንያት የተሰማቸውን ሐዘንም አይሮፕላኑን መጥተው በጣሉት ላይ ያላቸውን ቁጣም ገልጸዋል። የተባበሩት መንግሥታት ድርጅት የኤድስ መከላከያና መቆጣጠሪያ መርሃ ግብር ዩኤን ኤድስ ዳይሬክተር ሚሼል ሲዲቤ ቁርጠኝነት፣ ሐዘንና ቁጣ የተደባለቁበትን ንግግር አድርገዋል። አንዳንድ ኮስተር ያሉ ግቦችንም ዘርዝረዋል። ቱዴይ አይ አም ኮሊንግ ፎር ኢንዲንግ ኤድስ ባይ 2030 ኤድስን በ2030 ዓ ም እንደ አውሮፓውያን ዘመን አቆጣጠር ለማጥፋት ጥሪ ያቀርባለሁ። ኤድስን የማጥፋት ራዕዬ ይህን ይመስላል፣ የፈቃደኝነት ምርመራና ሕክምናን በየትም ስፍራና ለማንም ማድረስ። ኤች አይ ቪ በደሙ ውስጥ የሚገኝ ማንም ሰው በሰውነቱ ውስጥ ያለውን ቫይረስ ማዳከም እንዲችል መደረግ አለበት። ማንም በኤድስ ምክንያት መሞት የለበትም፣ አንድም ሕፃን ቢሆን ሲወለድ ኤች አይ ቪ በደሙ ውስጥ መኖር የለበትም። ኤች አይ ቪ በደማቸው ውስጥ የሚገኝ ሰዎች በክብር መኖር አለባቸው። የሕግ ከለላ ሊሰጣቸው፣ ሕግ ሊጠብቃቸው ይገባል። በፈለጉ ጊዜ በዓለም ዙሪያ የትም ቦታ በነጻነት መንቀሳቀስ መቻል አለባቸው። ይህ ራእይ የእኔ የግሌ ራእይ አይደለም። ከጓደኛዬና ካስተማሬ ዮዋፕ ላዥን ያገኘሁት ነው። የእርሱ ራእይ እውን እስኪሆንም ከእኔ ጋር አብሮ ይኖራል። ይህ እስከ ፊታችን አርብ የሚዘልቀው ሀያኛው የዓለም የኤድስ ጉባኤ በዛሬ የመጀመሪያ የሙሉ ቀን ሥራው ንግግሮችን አዳምጧል። ሴሚናሮችና ስብሰባዎች ተካሂደውበታል። የኤድስ ምርምር አሁን የሚገኝበትን ደረጃ ፈትሿል። ሳይንቲስቶች፣ የመስክ ሠራተኞች፣ የመንግሥታት የጸረ ኤድስ መርሃ ግብር ኃላፊዎችና አንቀሳቃሾች፣ ተሟጋቾች፣ ድጋፍና እንክብካቤ ሰጪዎች፣ ሐኪሞችና ነርሶች፣ ኤች አይቪ በደማቸው ውስጥ የሚገኙ ሰዎች፣ ጋዜጠኞችና የጥበቡ ዓለም ሰዎች እንዲሁም ሌሎች የተገኙበት ይህ ጉባኤ ኤች አይቪን ለመከላከልና ኤድስን ለማከም የሚደረገው ጥረት የሚፋጠንበትን ማኅበረሰባዊ ምላሾቹ የሚሰፉባቸውንና ውጤታማ የሚሆኑባቸውን መንገዶች መምከር፣ ልምድ መለዋወጥ ጀምሯል። ኤድስ ባለፉት 30 ዓመታት ውስጥ ወደ አርባ ሚሊዮን የሚጠጋ ሰው ገድሏል፣ ፈጅቷል። መጪዎቹ አሥራ አምስት ዓመታት እውን ለኤች አይቪና ለኤድስ ፍጻሜ ያበጁ ይሆን? የሜልቦርን ጉባኤን ሂደት ውጤቶችና አቅጣጫ እየተከታተልን እንዘግብላቸዋለን። የኢትዮጵያ ሌሎችም የምስራቅ አፍሪቃና የአፍሪቃ ተሳታፊዎችን ባገኘን ጊዜ እየያዝን እናቀርብላቸዋለን። ለዛሬ ጤና ይስጥ። አድማጮቻችን፣ የምሽቱ ዝግጅት ወደ መገባደዱ እየተቃረበ ነው። ያለፏችሁ ዝግጅቶች ካሉ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ መከታተል ትችላላችሁ። በፌስቡክ እና በትዊተርም ቪኤ አማሐሪክ ብላችሁ ተከተሉን። አሁን ሙዚቃ እንጋብዛችሁ። አቤት በሉን አቤት

So watchin' down the lane, I believe. ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና መለስ ብለን እንገናኛለን። እስከዚያው ፕሮግራሙን ከመራልን ከኃይሉ ታምራት እንዲሁም ከኢንጂነሩ ከርቲስ ባይንም ጋር በመሆን የምሰናበተው የንኩሰ ማግዜር ነኝ። መልካም ምሽት።